አውሮፓና ጀርመን ከነገ ወዲያ እኩለ ሌሊት የሚሰናበተው ጎርጎሮሳዊ 2015 በቅርብ ጊዜ የአውሮፓ ታሪክ ታይተው የማይታወቁ ክስተቶች የተስተናገዱበት ዓመት ነበረ። ዓመቱ በተለይ ከሁለተኛው የዓለም ጦርነት ወዲህ ያልታየ በተባለ ከፍተኛ ቁጥር ያለው ስደተኛ ክፍለ ዓለሙ የተጥለቀለቀበት የስደተኞችም ጉዳይ አውሮጳውያንን ሲያስጨንቅ፣ ሲያከራክርና ሲያጨቃጭቅ የከረመበት ነበረ። በዓመቱ ፓሪስ የደረሱት የሽብር ጥቃቶች ክፍለ ዓለሙን ድንጋጤ፣ ቁጭትና ስጋት ውስጥ ከተው አውሮጳውያን የጸጥታ አጠባበቃቸውን እንዲፈትሹ አድርገዋል። በ2015 28ቱ የአውሮፓ ህብረት አባል ሀገራት በግሪክ ብድርና እዳ ሲወዛገቡ ከርመዋል። የግሪክ የፖለቲካ አካሄድና አስደማሚዎቹ የምርጫና የህዝበ ውሳኔ ውጤቶች ከአመቱ መባቻ አንስቶ እስከ አጋማሹ ድረስ የአውሮጳውያን አብይ መነጋገሪያዎች ነበሩ። በጀርመን ራሱን ፔጊዳ ብሎ የሚጠራው ቡድን የተቃውሞ ሰልፍና ጸረ ፔጊዳ ተቃውሞ ተጠናክሮ የቀጠለበት ዓመትም ነበረ። 2015 ሲል 2.9 ሚሊዮን ህዝብ ያላት ሰሜን አውሮፓዊቷ ትንሿ ሀገር ሊቱዌኒያ 19ኛዋ የዩሮ ተጠቃሚ አባል ሀገር ሆነች። በሊቱዌኒያ የዩሮ ተጠቃሚነት የተጀመረው 2015 ሲብት በጀርመን ራሱን የምዕራብ ጸረ እስልምና የአውሮጳ አርበኞች በጀርመንኛው ምህጻሩ ፔጊዳ ብሎ የሚጠራው ቡድን በጎርጎርሳዊው ጥቅምት 2014 በምስራቅ ጀርመኗ በድሬስደን ከተማ የጀመረውን ጸረ እስልምናና የውጭ ዜጎች ተቃውሞ አጠናክሮ ቀጠለ። ፔጊዳ በየሳምንቱ ሰኞ ከድሬስደን አልፎ በተለያዩ የጀርመን ዋና ዋና ከተሞችም ተቃውሞውን ማሰማቱን ቀጥሎ ነው የከረመው። የቡድኑን እንቅስቃሴ የሚቃወሙ ሰልፎችም በአመቱ መጀመሪያ ንቅናቄው በተጀመረበት በድሬስደንና በሌሎችም የጀርመን ታላላቅ ከተሞች ተካሂደዋል። በጥር ወር ንቅናቄው ከተለያዩ አቅጣጫዎች በደረሰበት ውግዘት ከመስራቾቹ የተወሰኑት ራሳቸውን ከቡድኑ ቢያገሉም፣ በ2015 በርካታ ስደተኞች ወደ ጀርመን በመግባታቸው አጋጣሚ ቡድኑ እንደገና አንሰራርቷል። በ2015 በመጀመሪያ ወር በሰባተኛው ቀን የፈረንሳይን ውብ ከተማ ፓሪስን ያናወጠ የሽብር ጥቃት ደረሰ። ታጣቂዎች አወዛጋቢ ምጸታዊ ምስሎችን የሚያወጣውን የሻርሊ ኤብዶ ጋዜጣ የፓሪስ ቢሮ ሰብረው የጋዜጣውን ሰራተኞችና ፖሊሶችን በአጠቃላይ 12 ሰዎችን ገደሉ። ይህ የሽብር ጥቃት አስደንግጦና አስቆጥቶ ሳያበቃ በማግስቱ እዚያው ፓሪስ ሌላ ታጣቂ ፖሊስ ገደለ። በሚቀጥለውም ቀን አንድ ተጠርጣሪ 15 ሰዎችን ባገደበት በይሁዲዎች የሸቀጣሸቀጥ መደብር የራሱን ጨምሮ የአምስት ሰዎችን ሕይወት አጠፋ። ጥቃቱ በደረሰ በአራተኛው ቀን የፈረንሳዩ ፕሬዝዳንት ፍራንስዋ ኦሎንድ፣ የጀርመን መራሂተ መንግስት አንጌላ ሜርክል፣ የእንግሊዙ ጠቅላይ ሚኒስትር ዴቪድ ካምረንን ጨምሮ ከአርባ በላይ የመንግስታት መሪዎችና ቁጥሩ ከአንድ ሚሊዮን በላይ የተገመተ ህዝብ የተካፈለበት ሰልፍ ተካሂዷል። ሰልፉ በጥቃቱ የተገደሉት 17 ሰዎች የታሰቡበት ብቻ ሳይሆን ሀሳብን በነፃ የመግለጽ ነፃነት ላይ የተቃጣውን ጥቃት ያወገዘም ጭምር ነበረ። ጥቃቱ የአውሮጳ መንግስታት የጸጥታ አጠባበቃቸውን እንዲፈትሹ መረጃዎችንም ከቀድሞ በተሻለ ሁኔታ በመለዋወጥ ላይ እንዲያተኩሩ አድርጓል። ጥበቃውና ቁጥጥሩ ቢጠናከርም ፓሪስን ከሁለተኛ የሽብር ጥቃት ግን አላዳንም። ህዳር 13 2015 በፓሪስ በሙዚቃ ትርኢት አዳራሽ በስታዲዮም በቡና ቤቶች ላይ በደረሰ የተቀነባበረ የሽብር ጥቃት የ113 ሰዎች ህይወት አለፈ። ከ350 በላይም ቆሰሉ። ጥቃቱ በአሸባሪዎች መፈጸሙን ያሳወቁት የፈረንሳዩ ፕሬዚዳንት ፍራንሷ ኦሎንድ የአስቸኳይ ጊዜ አዋጅም ደነገጉ። ጥቃቱን በጣለው ራሱን እስላማዊ መንግስት ብሎ በሚጠራው አይኤስ በተባለው ቡድን የሶሪያ ይዞታዎች ላይ ፈረንሳይ የአየር ድብደባ ዘመቻ ከፈተች። ጥር ሊገባደድ ሲል የተካሄደው የግሪክ ምርጫ በግሪክና በአውሮፓ ታሪክ ልዩ ስፍራ የተሰጠው ውጤት አስገኝቷል። በዚህ ምርጫ ግሪክ ባበዳሪዎች የተጫነባትን የቁጠባ እርምጃዎች የሚቃወመው ግራ ዘመሙ የግሪክ ሲሪዛ ፓርቲ ከፍተኛ ድል መቀዳጀቱ ብቻ ሳይሆን የቁጠባ እርምጃዎችን ከማይቀበለው ቀኝ ጽንፈኛ ከሚባለው የነፃ ግሪኮች ብሔረተኛ ፓርቲ በመጻሩ ኤኤንኢኤል ጋር ተጣማሪ መንግስት መመስረቱ አስደምሟል። በግሪክ የ150 ዓመት ታሪክ ውስጥ የመጀመሪያው ወጣት መሪ የተባሉት ጠቅላይ ሚኒስትር አሌክሲስ ሲፕራስ ከፓርቲያቸው ድል በኋላ ሀገራቸውና ሕዝቧ ካበዳሪዎች ጫና የሚላቀቁበት ጊዜ ላይ ደርሰናል ብለው ነበረ። የሉዓላዊቷ ሀገር የግሪክ ሕዝብ ዛሬ ግልጽ፣ ጠንካራና የማያከራክር ስልጣን የሚያጎናጽፈውን ድምጹን ሰጥቷል። ግሪክ አዲስ ምዕራፍ እየከፈተች ነው። ግሪክ ከተመሰቃቀለው አስጨናቂ የቁጠባ እርምጃ ከፍርሃትና ከተመረጡ ሀብታሞች አስተዳደር እንዲሁም ካለፉት አምስት ዓመታት መሸማቀቅና ህመም እየተገላገለች ነው። ሆኖም አዲሱ የግሪክ መንግስት ሀገሪቱ አላግባብ ተጭነውባታል የሚላቸውን ግዴታዎች አስቀራለሁ ሲል ለመራጩ ህዝብ የገባውን ቃል ለመፈጸም ከአበዳሪዎች ጋር በተለያዩ ጊዜያት ድርድሮች ቢያካሄድም አልተሳካለትም። የግሪክ አበዳሪዎች ግሪክ የኢኮኖሚ የተሀድሶ እርምጃዎችን ለመውሰድ በማቅማማቷ ሀገሪቱን ከገንዘብ ቀውስ ለመታደግ ከታቀደው ብድር የመጨረሻውን 7.2 ቢሊዮን ዩሮ ለመልቀቅ አለመስማማታቸው ያስከተለው ፍጥጫ ግሪክን ከዩሮ ተጠቃሚ አባል ሀገራት ማህበር እስከ መውጣት ሊያደርሳት ይችላል የሚል ስጋት አስከትሎ ነበር። አበዳሪዎችን ማሳመን ያቃተው የግሪክ መንግስት በቁጠባ መርሃ ግብሩ ላይ ህዝበ ውሳኔ እንዲካሄድ አደረገ። ህዝቡም ዓለም አቀፍ አበዳሪዎች ያስቀመጧቸውን የቁጠባ እርምጃዎች ሳይቀበል ቀረ። ውጣውረዱ የሀገሪቱን ባንኮች አዘግቶ የገንዘብ ዝውውርንም ገደበ። ግሪክ ብድሩ ሳይለቀቅላት ለዓለም አቀፉ የገንዘብ ድርጅት አይኤምኤፍ እዳዋን የመክፈያዋ ቀነ ገደብ የጎርጎረሳዊው ሐምሌ አንድ አለፈ። የጀርመን መራሂተ መንግስት አንጌላ ሜርክልን ጨምሮ የዩሮ ተጠቃሚ ሀገራት መሪዎች ግሪክ የተጣሉባትን መርሃ ግብሮች እንድትቀበል ጫና ካደረጉ በኋላ የግሪክ ፓርላማ በተሀድሶ እርምጃዎቹ ተስማምቶ ህብረቱ ነሐሴ አጋማሽ ላይ ለግሪክ በአስቸኳይ ሊደርስ የሚችል የ7.6 ቢሊዮን ዩሮ ብድር ፈቀደ። ብድሩ ከተፈቀደ በኋላ ጠቅላይ ሚኒስትር ሲፕራስ ከስልጣን ወርደው አዲስ ምርጫ ተጠራ። በመስከረም በተካሄደው በዚህ ምርጫ ሲፕራስ አሸንፎ የስልጣን መንበሩን ዳግም ያዙ። በርሊን ነዋሪ የሆኑት የኢኮኖሚ እድገት መምህርና ተመራማሪ እንዲሁም የኢኮኖሚ ጉዳዮች አማካሪ ዶክተር ፈቃዱ በቀለ ያኔ እንደተናገሩት እንደተፈራው ግሪክ ከማህበሩ ብትወጣ ከባድ ችግር ውስጥ ልትወድቅ ትችል ነበረ። ይሄ ሁኔታ ቢፈጠር ምንድነው እሱ አንደኛ የግሪክን ኢኮኖሚ ሊያናገው ይችላል የሚሉ አሉ። በተለይም ግሪክ የራሷን ገንዘብ ድራማ ብታትም ከኦዮ ጋራ ሲወዳደር ወደ አርባ በመቶ ሊቀንስ ይችላል ዲቫሊድ ይሆናል ይላሉ እና ይሄ ማለት ደግሞ የመግዛት ኃይሉ በጣም ዝቅተኛ ይሆናል ማለት ነው። ግሪክ ከውጪ የምታስገባቸው የምግብ እቃዎች አሉ፣ መድኃኒቶች አሉ፣ የመለዋወጫ እቃዎች አሉ፣ መሽኖች አሉ። እነዚህ እነዚህ የግዴታ ይወደዳሉ ማለት ነው። ይሄ ደግሞ በሀገሪቱ ኢኮኖሚ ላይ ከፍተኛ ጫና ይኖራል ማለት ነው። ከዚህ ስንነሳ የግዴታ ቢያንስ ከአርባ እስከ ሀምሳ በመቶ የሚሆነው የግሪክ ሕዝብ የመግዛት ኃይሉ ይዳከማል የሚሉ አሉ እና ይሄ አደገኛ ሁኔታ እንደሆነ ነው። ከዚህ ጋር ተያይዘው ደግሞ ኢንፍሌሽን ሬቱ በተለይም ግሽበቱ እንደዚሁ ወደ ሀምሳ ወደ ስልሳ በመቶ ሊያደግ ይችላል እና በጠቅላለው የግሪክ ኢኮኖሚ ሊናጋ ይችላል የሚሉ አሉ። በጎርጎረሳዊ ሁለት ሺ አስራ አምስት በአውሮጳ አብዩ ክስተት እጅግ ብዙ ስደተኞች በቱርክ አቆራርጠው በግሪክ ደሴቶች አድርገው በባልካን ሀገራት በኩል ወደ ሰሜን አውሮጳ መጉረፋቸው ነው። በ2015 ወደ አውሮጳ የሚገባው ስደተኛ ቁጥር በፍጥነት መጨመር የጀመረው በሚያዝያ ነበረ። ሶሪያውያን የሚያመዝኑባቸው ስደተኞች ከግሪክ ወደ መቄዶኒያ፣ ከዚያም ወደ ሰርቢያ በመሻገር በሃንጋሪ አድርገው ወደ ሰሜን አውሮፓ ሀገራት መግባት ጀመሩ። በዚሁ ወር ከሊቢያ የባህር ጠረፍ የተነሱ ቁጥራቸው ወደ 800 ሳይሆኑ እንዳልቀረ የተገመተ ስደተኞች የውሃ ሲሳይ ሳይሆኑ እንዳልቀረ ሲሰማ የአውሮፓ ህብረት አባል ሀገራት መሪዎች በሜዲትራኒያን ባህር ላይ ለሚካሄደው የድንበር ቁጥጥር የሚሰጠውን እርዳታ በሶስት እጥፍ ለማሳደግ ቃል ገቡ። በሐምሌ፣ በአየር እጦት ሳይሞቱ እንዳልቀረ የተገመቱ የ71 ስደተኞች አስከሬን ኦስትሪያ በአንድ መኪና ውስጥ ተገኘ። መስከረም ላይ እጅግ እየጨመረ በሄደው ስደተኛ የተማረረችው ሀንጋሪ የአውሮጳን የክርስትና እሴቶች ለማስጠበቅ ሙስሊም ስደተኞችን ማስገባት እንደማትፈልግ ተናግራ ከሰርቢያ ጋር የሚያዋስናትን ድንበሯን አጠረች። የሀንጋሪ ድንበር ሲዘጋ ስደተኛው አቅጣጫውን ወደ ክሮኤሽያ ቀየረ። በእነዚህ መንገዶች አውሮጳ ከገቡት ስደተኞች 160 ሺሁን የመከፋፈሉ ጥያቄ ከቀረበላቸው የአውሮጳ ህብረት አባል ሀገራት የምስራቅ አውሮጳዎቹ ሀንጋሪ፣ ቼክ ሪፐብሊክ፣ ስሎቫኪያ፣ ፖላንድና ሮማኒያ አዎንታዊ ምላሽ አልሰጡም። ችግሩ አፋጣኝ የጋራ መፍትሄ እንደሚያሻው በርካታ ስደተኞችን ያስገባችው ጀርመን አሳሰበች። የጀርመን መራሂተ መንግስት አንጌላ ሜርክል አግባቢ መፍትሄ ላይ ለመድረስ የተቻለው ጥረት ሁሉ ሊደረግ እንደሚገባ ጠይቀው ነበረ። ስታት ምት ኳሊፊዜርተር ሜርሃይት ቨር እንደ አውሮጳውያን በጋራ የመቆም የሞራል ግዴታችንን መወጣት አለብን። ይህ ማለት 28ቱም የአውሮጳ ህብረት አባል መንግስታት ስደተኞችን ማስተናገድ በመሰሉ ወሳኝ ጉዳዮች ላይ በአብላጫ ድምፅና አንዱ ከሌላው ይበልጣል በሚል አስተሳሰብ ከመወሰን ይልቅ የጋራ መግባባት ላይ ለመድረስ መጣርና ኃላፊነትን እኩል መሸከም ይኖርብናል። በዚሁ በመስከረም ወር ቼክ ሪፐብሊክ፣ ሃንጋሪ፣ ሮማንያና ስሎቫኪያ በድምፅ ብልጫ ተረድተው ህብረቱ ከግሪክ ከኢጣሊያ እና ከሌሎች ስደተኞች በብዛት ከሚገቡባቸው የአውሮጳ ህብረት አባል ሀገራት 160 ሺህ ስደተኞችን ለመከፋፈል ተስማምቷል። ህብረቱ ከዚህ ሌላ በህዳር ወር ከአፍሪቃ ህብረት አባል ሀገራት መሪዎች ጋር በተካሄደ ጉባኤ አፍሪቃውያን ወደ አውሮጳ እንዳይሰደዱ ለመግታት የሚውል 1.9 ቢሊዮን ዩሮ መድቧል። ከመካከለኛው ምስራቅ ሀገራት በቱርክ በኩል የሚካሄድ ስደትን ለማስቆምም ከቱርክ ጋር ስምምነት ላይ ተደርሷል። ከአውሮፓ ትልቁ የመኪና አምራች ኩባንያ ፎልክስ ቫገን በማጭበርበር ቅሌት የተጋለጠው በመስከረም 2015 ዓ ም ነበረ። ኩባንያው 11 ሚሊዮን ለሚደርሱ በናፍጣ ለሚሰሩ መኪናዎቹ የብክለት ምርመራን ማለፍ የሚያስችል የተጨበረበረ ሶፍትዌር በመቅጠም ተከሶ ጥፋቱን አምኗል። ኩባንያው በዚህ ቅሌት እስከ 18 ሚሊዮን ዶላር ሊቀጣ ይችላል ተብሏል። ጀርመን ጥብቅ የተባለ አዲስ የተገና አሰጣጥ ህግ ያወጣችውም በተገባደደው በ2015 ነበረ። ከዚህ ህግ አላማዎች ውስጥ የተገና አሰጣጥ ሂደትን ማፋጠን ና ማመልከቻቸው ተቀባይነት ያላገኘ ስደተኞችን በአስቸኳይ ወደ ሀገራቸው ማባረር በዋነኛነት ይጠቀሳሉ። ይህ ህግ በወጣ በሁለተኛው ቀን ለምዕራብ ጀርመኗ ለኮሌን ከተማ ከንቲባነት የምርጫ ዘመቻ በማድረግ ላይ የነበሩት እጩ ተወዳዳሪ ሄነሪተ ሪከር ስደተኞች ጀርመን መግባታቸውን በሚቃወም ግለሰብ አንገታቸው ላይ በስለት ተወጉ። በማግስቱ በተካሄደ ምርጫ ግን አሸነፉ። ለቀናት ራሳቸውን ስተው የቆዩት ሪከር ድነው በተመረጡበት ኃላፊነት ላይ ይገኛሉ። የአውሮጳና ጀርመን የ2015 አበይት ክስተቶችን ወደኋላ መለስ ብሎ ያስቃኘን የዛሬው አውሮጳና ጀርመን ዝግጅታችን በዚሁ ያበቃል። አዲሱን አመት በጎርጎሮሳውያኑ ቀመር ለምታከብሩ መልካም አዲስ አመት።